በኮቪድ-19 ስጋት ምክንያት ተዘግተው የነበሩ አንዳንድ የንግድ አካባቢዎች ስራ መጀመራቸውን እዚያው የሚገኘው ሪፖርተራችን አዲስ ቸኮል ዘግቧል። አዲስ ዝርዝሩን ይዟል። የድሬዳዋ አስተዳደር የኮሮና ወረርሽኝን ለመከላከል አውጥቷቸው የነበሩ ክልከላዎችን የሚያላሉ እርምጃዎችን ወስዷል። አስቀድሞ ወደ ድሬዳዋ መግባትም ሆነ ጭኖ መሄድ ተከልክለው የነበሩ የህዝብ አመላለሻ ተሽከርካሪዎች አሁን የመጫን አቅማቸውን ግማሽ እየጫኑ እንዲቀሳቀሱ ፈቅዷል። ከዚህ ባሻገር በሺዎች የሚቆጠሩ የከተማዋ ነዋሪዎች ይሰሩባቸው የነበሩ ሁለት ገበያዎች ከአስራ ሰባት ቀን በኋላ እንዲከፈቱ መወሰኑን የአስተዳደሩ የመንግስት ኮሚኒኬሽን ጉዳዮች ቢሮ ኃላፊ አቶ እስቃይ አስታፈስ አስታውቀዋል። የአስተዳደሩ ካቢኔ የገበያ ቦታዎች ለው አጠቃላይ ነባራዊ ሁኔታ በመነሳት እና የህዝቡን ፍላጎትን በማየትና ና ነገር ግን ከዚህ ጎን ለጎን ደግሞ በሽታውን ከመከላከል ጋር ተያይዞ ያሉ ጥንቃቄዎችን ባልተጓደለና ለሱ ምንም አይነት ማሻሻያ ሳይደረግ የታይዋን የገበያ አዳራሽ የንግድ እንቅስቃሴ እንዲጀመር የተወሰነበት ሁኔታ አለ። የታይዋን የንግድ እንቅስቃሴ ሲጀመር በሁሉም በሮች ላይ አንደኛ የእጅ ንጽህና ሊያስጠብቁ የሚችሉ ግብአቶች መሟላት ይኖርባቸዋል። የሱቅ ባለቤቶች እያንዳንዱ ደንበኛ ለሚሰጡት አገልግሎት ማስክ በመልበስ እንዲሁም ሳኒታይዘርና አልኮል የመሳሰሉ የጥንቃቄ ቁሳቁሶችን በማሟላት መፈጸም ይኖርባቸዋል። የአሸዋ ገበያ ንግድን በተመለከተ ትክክለኛ መደብ ወይም መደብር ያላቸው የስራ እንቅስቃሴያቸውን በተሟላ ቀደም ሲል ባላቸው ጥንቃቄዎች ስራቸውን እንዲያከናውኑ ነገር ግን በጣም በተጨናነቀ መልኩና ጥንቃቄም ርቀትን ጠብቀው ለመሄድም፣ እንዲሁም ለግብይት ስርአቱም አስቸጋሪ በሆነ መልኩ ያለውን መጨናነቅ ለመፍታት ደግሞ ባለው አቅራቢያ የኮኔል ሜዳና እንዲሁም በቅርባቸው ባለው አሸዋ ላይ ርቀትን ጠብቀው የንግድ ስርአቱን እንዲያደርጉ እንጂ ባነበረበት እንዲቀጥል ያልተወሰነ መሆኑ በአንጻሩ የከተማ ዋነኛ የጫት መገበያያ እንዲዘጋ ተወስኗል። ጫት ተራ ገበያ መከላከል ስራችን ጋር ተያይዞ እንዲዘጋና ነገር ግን ይህንን ንግድ የሚያንቀሳቅሱ በሶስት የተለያዩ ቦታዎች ላይ እንቅስቃሴያቸውን እንዲያደርጉ ምችችትም የተደረገ ስለሆነ የሚያመቻች ግብረ ኃይል ዛሬና ከነገ ጀምሮ የሚያስተካክል ስለሆነ የጫት ተራ ገበያው እንዲዘጋ የተወሰነበት ሁኔታ አለ። በኮኔል ሜዳ፣ ለገሀሬ ሜዳና በሳቢያን ሜዳ ላይ ምችችት እንዲደረግላቸው፣ ከዛ ውጭ ግን እንዲዘጋ የተወሰነበት ሁኔታ ነው ያለ። ከገበያዎቹ ባሻገር ከሁለት ሳምንት በላይ ተዘግቶ የነበሩ የከተማ ሆቴሎችና ምግብ ቤቶችም ተከፍተው አገልግሎት መስጠት እንዲጀምሩ ተፈቅዶላቸዋል። ሆኖም በፌዴራል የአስቸኳይ ጊዜ አዋጁ መሰረት አስፈላጊ የመከላከያ ስራዎች መስራት እንዳለባቸው አቶ ጽቃይ አሳስምረውበታል። የሀረሪ ክልልም በተመሳሳይ የትራንስፖርት አገልግሎት በግማሽ መስጠት እንዲጀምር የወሰነ ሲሆን በገበያዎች ላይም እንዲሁም አሻሻዎችን አድርጓል። የክልሉ የመንግስት ኮሚኒኬሽን ጉዳዮች ቢሮ ኃላፊ አቶ አብዱመሊክ መሀመድ ይናገራሉ። ዋንደኛው ስላሴ ጫት ገበያ ነው። ማያመች ቦታ ነበረ። ገበያም አንድ ላይ ስላለ ያንን የመነጠል እና ራሱ ትምህርት ቤት ሜዳ ላይ የወሰድንበት ሁኔታ ነው ያለው። ሌላኛው ገበያ መናኸሪያ ነው። ሀገር የሚመጡ መኪናዎች እዛ ነበር የሚገቡት። ለበሽታው ተጋላይ ስለሆነና መኪናና ሰውም በጣም ተጨናንቆ የሚንቀሳቀስበት ፊት ለፊቱም ውስጡም ገበያ የሚካሄድበት ቦታ ስለነበረ ያንንም የበጠን ስራን የሰራ ነው። በጂጅጋ በኩል የሚመጡ ገበያዎች ደከር አካባቢ ያለ ሜዳ ላይ እንዲጠቀሙ፣ በድሬዳዋ በኩል የሚመጡ በላይኛው በአመሬሳ የሚገቡ ተሽከርካሪው ደግሞ ከተማ ውስጥ ያለው ስቴዲየም ወይንም የቀድሞ አሮጌ ስቴዲየም እዛ እንዲጠቀሙ ነው ያደረግነው። እዛው በተቻለ አቅም ርቀታቸውን እንዲጠብቁ መታጠቢያ ውሃ እንዲጠቀሙ እንደዚህ ነው ሰው ርቀቱን እንደሚጠቀም ቋሚ የሆነ የቀስቀሳ ማይክሮፎን የሚያስቀምጠን እዛ በድሬዳዋ ከሁለት ሳምንት በፊት የኮሮና ቫይረስ ተገኝቶባቸው የነበሩ ጥንዶች አሁን በጥሩ የጤና ይዞታ ላይ እንደሚገኙ አስተዳደሩ አስታውቋል። ከእነሱ ጋር ንክኪ የነበራቸው ቤተሰቦቻቸው በሙሉ በተደረገላቸው ምርመራ ከቫይረሱ ነፃ ሆነው ተገኝተዋል። ይህ ሁኔታ ሰሞኑን እየተወሰዱ ካሉ ተከታታይ እርምጃዎች ጋር ተደምሮ በህብረተሰቡ ዘንድ የመዘናጋት አዝማሚያ እየፈጠረ ነው የሚሉ ብዙዎች ናቸው። የሀረሪ ክልል የመንግስት ኮሚኒኬሽን ጉዳዮች ቢሮ ኃላፊው አቶ አብዱልመሊክ እየታየ ያለው መዘናጋት ከግንዛቤ ጥረት የመነጨ አይደለም ባይ ናቸው ቁጥሩ ነው። ኩላል ሄደው እስከ ገጠር ድረስ ወርደን ግንዛቤው አለው የለም ቢለውን ቼክ ስናደረግ ገጠር ድረስ ወርደን መቶ ፐርሰንት ሊባል በሚችል ህብረተሰቡ ስለ በሽታው እና ስለ በሽታው መተላለፊያ መንገድ ሰምቷል። ግን በዛ በሰማው ልክ ፕራክቲስ እያደረጋል። የድሬዷ ጤና ቢሮ ኃላፊ ወይዘሮ ለምለም በዛብህ እንደ ድሬዷ ያለው ባህሪያዊ ሁኔታ ስጋትን የሚጨምር እንጂ የሚቀንስ አይደለም ይላሉ። በጣም እንደጨመረ ነው። ጅቡቲ ላይ እንደምታውቁት ከሶስት መቶ እና አራት መቶ በላይ በሽተኛ ነው እየተገኘ ያለው እና ጅቡቲ ደግሞ በጣም ቅርብ ነው ለድሬዷ ሰዎች ደግሞ በከፍተኛ ሁኔታ እየመጣ ነው፣ በቦርደር ማለት ነው። ስለዚህ እሱን ለመቅረፍ እኔ ተደጋጋሚ ጊዜ በመግለጫ የምስል ፖሊስ ካላነሳ አላልፉም። በማስተማሪያ ነገርን ያለ ነው ስጋቱ ከፍተኛ እንደሆነ ከጅቡቲ የሚመጡ ሰዎችን ሊጠቅሙን፣ እኛም ደግሞ ቦርደር ላይ ቆመን ኬት እየሰራን ስልካቸውን የሚወሰድን መረጃ እየተበሰበን ነው እና ከዛ አንጻር እዚህ ከተማ ውስጥ እንኳን ፖሊስ የሆነ ሰው ባይኖረንም ድሬዷ እንደማለት ስለሆነ ከድሬዳዋ በቅርብ ርቀት የምትገኘው ጅቡቲ በዛሬ ሁለት የተገኙ ውጤቶችን ጨምሮ የኮሮና ቫይረስ የተገኘባቸው ዜጎቿ ቁጥር 59 መድረሱን መገናኛ ብዙኃን እየዘገቡ ናቸው። ከዚህ አንጻር ከጅቡቲ ጋር በቅርብ ርቀት የምትገኘው የድሬዳዋ ነዋሪዎች አስፈላጊውን የጥንቃቄ እርምጃዎች ከመቼውም ጊዜ በላይ አሁን መውሰድ አለብን ሲሉ ወይዘሮ ለመለም ይመክራሉ። ለአሜሪካ ድምጽ ሬዲዮ አዲስ ቸኮል ከድሬዳዋ።